ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዘይ መሰናዶው ጀምሯል። አራት ማሽን ይዘን ነው ስራ የጀመር ነው። በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለኛ። በኢትዮጵያ የስፖርት ትጥቅ ዘርፍ ስሙ እየጎላ የመጣው ጎፈሬ ድርጅት ተቋም አጋር መስራች የሆኑትን ሀሰን መሀመድ ነው የሰማችሁት። የምሽቱ እንግዳችን አድርገናቸዋል። በሌላ በኩል በአዲስ አበባ ከተማ ሰሞኑ ስለተካሄደው የወጣቶች የስራ እድል ትውውቅና ትስስርም ዘገባዎች አሉ። እንዲሁም ደግሞ ሌሎች ዓለም አቀፍ ጥንቅሮችም ይኖሩናል። ኤደን ገረመ የምሽቱ መሰናዶ በመምራት ብርሃን ሀይሉ በድምጽና ምስል ምህንድስና ናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አስቀድመን የምናመራው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። ጎፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ዘርፍ ውስጥ ስሙ እየጎላ የመጣ ተቋም ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱም በተጨማሪም ከአስር በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገው የታላቁ አፍሪካ ሩጫ ክንውን ኦፊሴላዊ አጋርም ነበር። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ሀብታሙ ስዩም ከተቋሙ አጋር መስራች ሀሰን መሀመድ ጋር በዚህ በአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ቆይታ አድርጓል። ወደ ቆይታው ነው የምናልፈው እንኳን ደህና መጣህ ወደ አሜሪካ ድምጽ ስቱዲዮ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። ተቋማችሁን መለየው በተለያዩ ስፍራዎች እናየዋለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው? ኮፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100 ፐርሰንት ማለት በሚቻልበት ደረጃ የውጭ ድርጅቶች እና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነውና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከሶስት ዓመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱ ስፖርት ማን ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንጉ ዘርፍም ሀገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው። እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ፣ ናምብሮ፣ ናይክ ና አዲዳስ እና ሌሎች ጉዳዮች ማለት ናቸው። ከነ በነዚ የተለመደውን ነው። እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁ የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ሀገራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል? ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር አራት ማሽን ይዘን ነው ስራ የጀመር ነው። በጣም አቅማችንም ትንሽ ነበረ። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለእኛ ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመር ነው። የደጋፊ ማሊያ እኛ የዛሬ አራት አመት ሁላ አምርተናል ለትልቅ ቲሞች ግን የነበረው ነገር ምንድ ነው ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። ዊች ሚንስ ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበረ በፊት ላይ የነበረው አስተሳሰብና ኦልሞስት ሶስት አመት ነው የፈጀብን ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎችን ለማድረግ ሶስት አመት ነው የፈጀብን። እኛም የደጋፊ ከሚለው ወጥተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው። የመጨረሻው የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ የምትነካው አትሌቱ ነውና ነው ስፖርተኛውን ነው እና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግ ነው ድሬዳዋ ነበር የመጀመሪያ ክለብ የእኛን ትጥቅ የተጠቀመው በጣም ደስተኛ ነበሩ እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የመያዝ የቻል ነውእና እና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ በዛም ብቻ የቆመም አይደለም ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከመያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ ሀገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው። እንግዲህ በተመሰረተ በዚህ ጥቂት ዓመታት ውስጥ ይህን አይነት ለውጥ ማምጣት ይችላቸዋል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድን ነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም፣ ግብ ምንድን ነው በቀጣይ ዓመታት ውስጥ? ያው ዋናው ትልቁ እቅዳችን እኛ ምንድን ነው አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለአለሙ ብዙ ነገር ማቅረብ ትችላለች ማለት ታለንት አለ እኛ ጋር ብትመጣ መቶ ሀምሳ ሶስት ወጣቶች የስራ እድል የፈጠረ ድርጅት ነው እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥሮ ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የት ደረስ ነው የሚለውን ነገር ግን ማንም አልሞከረውም ነበርና የእኛ ትልቁ ፍላጎታችን አንደኛ አርአያ መሆን ነው፣ ለሙሉ ላገሪቷ አርአያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም ማለት፣ ሄደህ ልብስ ለመግዛት ተጨቃጭቀ ተደራድረ ምናምን ነው፣ ኳሊቲውን እርግጠኛ መሆን አትችልም። ያ ያ ነገር ባለበት ሁኔታ ኢቨን ፎሪን ብራንዶች ራሱ ናይክ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድን ነው የምንፈልገው ለህዝቡ ተደራሽ የሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ የሆነ ስፖርቱ ላይ ያተኮረ በጣም ሀይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለውና የካዲዳ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ አምስት አመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ ሁለት ሶስት ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልቅ መድረኮች ላይ መታየት ነው ትልቁ ዓላማችን ነው። እንግዲህ ሀሰን አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችልሃል። በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ፣ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቅ ይሆናል። ከምንድን ነው መጀመር ያለባቸው? ከአንተ ልምድ ተነስተህ የተወሰነ ሀሳብህን አቀብለን ዋናው ነገር ምንድነው? አብዛኛው ነገር እኛ አሁን ስንነሳ ያው ይህን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና፣ የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው። ከዛ ተነሳስተን እኛ ጓደኛሞች ነን፣ አብረን መሰረት ነው ሁላችን፣ ደሴም የትምህርት ባግራውንድን ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይሄን ነገር እዚህ ሀገር አናመርትም? ማለት ሲምፕል ነገር ነው። የት መቶ ፐርሰንት ግን ስቲል ኢምፖርት እያደረግን ነው። እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት። ከሁሉ በላይ ትሬድ ከማድረግ ከሁሉ በላይ ማኑፋክቸር ስታደረግ ብዙ ሀሳብ ማፍለቅ ትችላለህ ማኒፕሌት ማድረግ ትችላለህ ብዙ ዲዛይኖችን፣ አት ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረግ ሰክሰስፉል መሆን ይቻላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀሰን መሐመድ፣ ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልህን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ። በጣም አመሰግናለሁ። በጣም እሺ። ቴንክ ዩ በጣም። የጋቢና ቪ መሰናዶ ይቀጥላል። በዚህ ሳምንት ረቡዕ ዕለት በአዲስ አበባ የተከፈተው የስራ አውደርኢ ከ20 ሺህ በላይ አዳዲስ ተመራቂ ስራ ፈላጊዎች ና 200 ቀጣሪ ተቋማትን እንደሚያገናኝ ተገምቷል። የተለያዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደርኢ ለስድስት ሺህ አዳዲስ ተመራቂዎች የስራ ዕድል እንደሚፈጥርም ተገልጿል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ አውደርኢ ላይ ሶስት ሺህ አዳዲስ ምሩቃንን እንደሚቀጥር ሲገልጽ አውደርኢው ተቀጣሪዎች ና ቀጣሪዎችን በማገናኘት መልካም እድል የፈጠረ እንደነበረም ተሳታፊዎችና ስራ ፈላጊዎቹ ተናግሯል። ገብረ ሚካኤል ገብረ መድህን በስፍራው ተገኝቶ ነበረ። ዝርዝር አለው። በአዲስ አበባ ሚሊኒየም አዳራሽ በተከፈተው ሀገር አቀፍ የስራ አውደ ርዕይ ይሳተፋሉ ከተባሉት 20 ሺ አዳዲስ ተመራቂዎች አንዷ የሆነችው ቃልኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች። ዩኒቨርሲቲ ከአራት ዓመት እስከ ሰባት ዓመት ነው ተማሪ ተምሮ የሚወጣው። በዛ ላይ አስራ ሁለት ዓመት ተምረናል፣ ኬጅ አለ። ይህን ሁሉ አመት ተምሮ የቤተሰብ ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከእውቀቱና ከተማለው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት የምናውቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ሌሊት እያጠናን ያመጣነው ውጤት አሁን ላይ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው እና እሱ ነገር ቢስተካከል ይህ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም። የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል። ስራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚሁ የተነሳ ነው። በኢትዮጵያ በየዓመቱ ሁለት ሚሊዮን ሥራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ደኤታው የኢትዮጵያ መንግሥት እነዚህንና ቀድሞ የነበሩትን ሥራ አጦች ከግምት በማስገባት በየዓመቱ ሦስት ሚሊዮን የሥራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ሥራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል። በዛሬው ዕለት ወደ 200 የሚጠጉ ኩባንያዎች 6000 የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ሁለት ቀናት ውስጥ ከፍተኛ የሆነ የስራ እድል እንዲፈጠርላቸው ያደርጋል። በሀገር አቀፉ የስራ አውደ ርዕይ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደ ርዕይ ላይ ተሳትፈዋል። ከተባሉት ሁለት መቶ ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው። በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብአትን የምናገኝበት ትልቅ ኤክስፖዠር ነውና። በዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር መጀመሪያ የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው። ይሄ እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችን ስለምንከፍት የተለያየ እንትን ስለሚኖ እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር አሳባለን። የኢስት አፍሪካ ቦት ሊንግ ሼር ካምፓኒ ኮካ ኮላ ባልደረባ የሆኑት አቶ አሰፋ ተስፋይም አውደ ርኢዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል። ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው፣ በጣም ባነሰ ወጪ። ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛ እዚህ ሳይሉ ሳይንገላቱ፣ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ክላሪቶችን ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። እስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው። ስራ ለመቀጠር ሲመዘገቡ ካገኙናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል። እዚህ መጥቼ ጥሩ ጥሩ የሚባሉ ካምፓኒዎችን አግኝቻለሁና በጣም የአሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ ያስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ድርጅቶችን አግኝ ቻለው አይንክ እስከ ዛሬ አይቼ በማላቀው በቴክስታይልም ዶክመንት አውተንቲኬሽን የሚባሉ ዶክመንት ኖች አሉ በእነሱ ውስጥ ነው ያመለከትኩት። አሁንም ደግሞ ሌሎች አሉ አመለክታለሁ አሁን እኔ ከገባው አይ ቲንክ አያ ደቂቃ ምናምን ነገር ና በዚህ አያ ደቂቃ ውስጥ ወደ ሶስት ካምፓኒዎች አግኝቻለሁ። ና አዲስ አበባ ውስጥ በአያ ደቂቃ ሶስት ካምፓኒ ማግኘት ማለት ለዚያውን ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው። መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደርኢ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች። ስራ ማግኘቱ በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲ ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይሄ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጠ እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ የምችለው። አሁን ግን በአንድ ቦታ መጡ ተካተው ከመቶ በላይ ድርጅቶች አገኘን ማለት ነው። የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ሥራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል። ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንትሺፕ የኢንተርንሺፕ እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለ ና በፈጠነ መልኩ መግባት ይችላል። አንደኛው ጉዳይ ሄ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች፣ የስራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መብቃት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ኬት ነው የሚጀምረው ከዲጂታል ሊትረሲ ነው የሚጀምረው እና በትምህርት ተቋማቶች ውስጥ ያንን ሥርዓት አጠንክረን መስራት አለብን። በተለይ የትምህርት ሥርዓቱን ይመለከታል ይሄ ተማሪዎችን ማብቃት ያለበት። ቀጣሪ ድርጅቶችም የራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል እንዳላቸው ቢሰለጥኑ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው። የስራ አውደ ርዕዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። አሁን ደግሞ የምናልፈው ከሰሞንኛ ጉዳይ ወደ ሆነው ወደ እስራኤል እንዲሁም ደግሞ የሐማስ ግጭት ነው። ከሰሞኑ በጋዛ ሆስፒታል ላይ የደረሰው አደጋ በዓለም አቀፍ ደረጃ እጅግ ከፍተኛ ቁጣንና ንዴትን አስከትሏል። በዚህ ዙሪያ የተለያዩ የዜና አውታሮች ያጠናቀሩትን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል። የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታል ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበረ። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመላክታሉ። ማክሰኞ ለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስቴር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ አምስት መቶ ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ ሀያ ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሐሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ። አሁን ባለው የደህንነት እጦት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና፣ የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ ጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም። የዓለም ጤና ድርጅቱ አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤን ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል። አረብ ግሩፕ እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉ ተሃዞች እንደሚያሳዩት እስካሁን አምስት መቶ ያክል ሰላማዊ ዜጎች ተጨፍጭፈዋል። የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳይል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውመዋል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙም ተናግረዋል። ይህንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ እልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። እዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል። የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል። እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን ቢወጣ፣ ትናንት ግጭቱን ማቆም ትንኮሳውን ማስቆም ቢችል፣ ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት አምስት መቶ ሰዎች በሕይወት ከእኛ ጋር ይኖሩ ነበረ። የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል። ልመናዬን ላሰማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ ውሃ፣ ምግብ፣ መድኃኒትና የሕክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት። ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል። the very place that can save the life of an injured civilian, become, become a place. ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልተዋል ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይቶ የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል። ራያን አክለው በፍልስጤም ንጹሐን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል። ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብር እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ የእስራኤልን ሕዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤን መደበኛ ሕዝብ ላይ እየደረሰ ላለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት። በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች የምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዚዳንት መሐሙድ አባስን ተቃውሞውም መፈክሮች ያሰሙ ሲሆን የፍልስ የሚያስቆጥም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦንቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝ እና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የአይንማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞች ሰዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላላ የቆየ ቁጣ እንደሚያሳዩ ተገልጿል። ከዚህ በመቀጠል ደግሞ በዚህ በዩናይትድ ስቴትስ ደንቨር ግዛት ከሰሞኑ አንድ ጋናዊ አርቲስት የከፈተውን አውደ ርእይ እንቃኛለን። በዴንቨር የሚገኘው ዘጋቢያችን ስካትስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል። የስነጥበብ ሚውዚየም የቀረበው የስዕል አውደ ርእይ የጋናዊው አርቲስት ኦማኮዋፎ 30 የስዕል ስራዎችን የያዘ ነው። ርዕሱ ሶል ኦፍ ብላክ ፎክስ ወይም በግርድፉ የጥቁሮች ነፍስያ ይሰኛል። የኤግዚቢሽኑ ርዕስ ከጥቁር አሜሪካዊው የጥቁሮች መብት ታጋይና ቀስቀሽ ዩኤ ዲቦይስ መነሻነት የመጣ ነው። ዋፎይ ውልደቱ ዲቦይስ በተቀበረበት በጋና ነው። ሰዓሊው ስዕሎቹ ወደ ሰው በቀጥታ አተኩረው እንዲያዩ ተደርገው የምሳላቸው ሚስጥር ደብል ኮንሽስነስ ወይም ጥምር ሕሊና ከተሰኘው የዲቦይስ ጽሑፍ የተቀዳነ ይላል። ይሄ ተሞክሮ ጥቁሮች ራሳቸውን በራሳቸው ሲመለከቱ፣ እንዲሁም ደግሞ መልሰው ራሳቸውን በነጮቹ ዓይን ሲገመግሙ ያለው ተሞክሮ ነው። የሚሰማኝ ነገር ማለት የምሻውን ነገር በሙሉ ከስዕሎቹ ጋር የሆነ አይነት ቁርኝት በመፍጠር የምለው ስለሆነ ሁሌም ተሳትፎና መላሹ ይኖራል። ስለዚህ ስዕሎቹ ቀጥታ አንተን ሲያዩ ያለው ነገር እኔ ማለት የምሻው ነገር ነው። ዋፎ የስዕሎቹ የአይን አጣጣል የሚቀበለውን ኃይል በሙሉ መልሶ የሚሰጥበት ሁሉም ነገር የሚጀምርበት መነሻው ነው ይላል። በስዕሎቹ ላይ ህይወት ልዘራ የምችልበትን መንገድ እፈልጋለሁ። ያ ሲሆን ደስተኛ ነኝ። የኤግዚቢሽኑ ዋና የበላይ ጠባቂ ላሪ ኦሴ ሜንሳ የዋፎ ስራዎች ወዳጆቹን ከማየት አሊያም ደግሞ እንደ ጂዚና ቢያንሴ ያሉ የሚያደንቃቸውን ሰዎች ከሚያስተውልበት በራሱ መነጽር የተደረገ የዳሰሳ ግምገማ ነው ብሎ ያምናል። ስለ ሰብአዊነት እንድታስቡ እንሻለን። ስለ ጥቁሮች ሰብአዊነት፣ ስለ ዕለት ተዕለት ውጣ ውረዶቻችን አስቡ። ከዛ ደግሞ ስለ ደስታ አስቡ። ደስታ ለእናንተ ምን አይነት ስሜት እንደሚሰጣችሁ አስቡ። ማንነታችሁን እንዴት እንደምትገልጹ አስቡ። የዋፎ የስራ ሂደትም የኤግዚቢሽኑ አካል ነበር። ዋፎ ስዕሎቹን በእርሳስ መሳል ሲጀምር አንስቶ ቀጥሎ ደግሞ ቀለሞቹን በጣቱ ሲቀባ ያለው ሂደት በቪዲዮ ተካቷል። ሳሊው ሰዎች ከእርሱ ጋር በስቱዲዮ ውስጥ ሆነው ያሉ እንዲመስላቸው፣ እንዲሁም ደግሞ ቀለማቶቹ እንዲታዩ የሚያደርግበትን ስልት እየፈለግኩ ነበር ብሏል። በብሩሽ መሳል ተምሬያለሁ ለረዥም ጊዜ የሰራውበት ሲሆን፣ ነገር ግን በጣቶቼ ስስል የሚሰማኝ ስሜት እጅግ የተለየ ነው ምክንያቱም በጣቶቼ መሳል ነጻነት ይሰጠኛል። ኃይል አለው። እንድንቀሳቀስም ነጻ ያደርገኛል። ኤግዚቢሽኑ እስከ መጪው የካቲት ድረስ የሚዘልቅ ነው።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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪዬ መሰናደው እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እጅግ አብዝተን እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪ አማሪክ የፌስቡክ ገጽ ላይ ለጋቢና ቪዬ እያላችሁ ታደርሱን ዘንድ እንጋብዛለን። ኤደን ገረመ መሰናደውን በመምራት ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስና ነው። ከመላው የአሜሪካ ድምጽ የስቱዲዮ ና የዲጂታል ባለሙያዎች ጋር በመሆን እንሰናበታለን። ጤናስ